በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከአሜሪካ ድምጽ ራዲዮ ጣቢያ የአፍሪካ ቀንድ አገልግሎት ከዋሽንግተን ዲሲ በቀጥታ በአማርኛ የሚተላለፍላችሁ የአርብ ታህሳስ 24 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልኝ፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና ቆንጅት ታየ ነን። እንደሌለ ሁሉም ስለሚያውቀው የድሮ ህገ መንግስት ነበር፣ ሞተ፣ ተነሳ አለ ለማለት አልፈልግም። አብዛኛው የፖለቲካ እርምጃ ጉዞችን በትርምስና በውጭ ጣልቃ መግባት፣ አንዳንዴ አውሎ ነፋስ፣ ሌላ ጊዜ ደግሞ ማዕበል አጥሮችና እንቅፋቶች እየተፈጠሩ በመሄዳቸው ህገ መንግስቱ ሳይታወጅ ሞቷል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከ15 ዓመታት በፊት ጸድቆ ስለነበረው የኤርትራ ህገ መንግሥት ከሰጡት መግለጫ የተወሰደ ነው። በምሽቱ ዘገባለን ፕሮዲውሰራችን ንጉሡ ታምሬ ቴክኒሽያኑ ከርቲስ በአይንም ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አወዛጋቢ ከሆነው ከአዲሱ የኬንያ የደህንነት ህግ ውስጥ ቁልፍ የሆኑ አንቀጾችን የሀገሪቱ ከፍተኛ ፍርድ ቤት ህጉ በአጠቃላይ የመመርመሩ ሂደት እስከሚጠናቀቅ በማለት አግዶታል። የከፍተኛ ፍርድ ቤቱ ዳኛ ጆርጅ ኦዱንጋ አዲሱ ጸረ ሽብርተኛ ህግ ሰብአዊ መብቶችን የሚጥስ ነው የሚሉ ስጋቶችን ቀስቅሷል ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ያስተላለፈው ተቃዋሚዎች አቤቱታ ማቅረባቸውን ተከትሎ ነው። የኬንያ ፕሬዝደንት ኡሁሩ ኬንያታ በሀገሪቱ ፓርላማ የጸደቀውን ይህንን ህግ ከፈረሙ በኋላ ሲናገሩ፣ አዲሶቹ ህጎች ሀገራችን የተደቀኑባትን የሽብርተኝነት ስጋቶች ለመዋጋት የሚያስፈልጋትን ያሟላላታል ብለው ነበር። በኬንያ የሴኩሪቲ ወይም የደህንነት ህጎች ላይ የታከሉት ማሻሻያዎች የወንጀል ተጠርጣሪዎች ክስ ሳይመሰረትባቸው ቀድሞ ለሶስት ወር በእስር ማቆየት ይቻል የነበረውን ወደ ሶስት መቶ ስልሳ ቀናት ከፍ አድርጎታል። በጸጥታ ጉዳዮች ላይ የሚቀርቡ የመገናኛ ብዙኃን ዘገባዎች ላይም ጥብቅ ደንቦችን ደንግጓል። የህጉ ነቃፊዎች የሲቪል መብቶችንና የመናገር ነጻነትን ይህ አዲሱ ህግ በብዛት የሚያፍን ነው በማለት ቅዋሚ አሰምተዋል። ህጉ መፍራት ያለባቸው የወንጀል ተግባር የሚፈጽሙ ብቻ ናቸው ይላሉ ፕሬዝደንት ኬንያታ። በመጽሄት ክፍለ ጊዜ ዝርዝር ዘገባ ይቀርብበታል። ሶማሊያ ውስጥ የአልሻባብ ታጣቂዎች ባይዶዋ ከተማ አቅራቢያ የሚገኝ የጦር ሰፈር አጥቅተው ቢያንስ ስድስት የሀገሪቱ ወታደሮችን መግደላቸውን የሶማሊያ ባለሥልጣናት ገለጡ። ታጣቂዎቹ የሶማሊያ ወታደሮች በሚጠብቁት የፍተሻ ኬላ ላይ ጥቃቱን ያደረሱት ዛሬ አርብ መሆኑን እማኞች ለአሜሪካ ድምፅ ሶማሌኛ አገልግሎት ገልጸዋል። ባይዶዋ ከዋና ከተማይቱ ሞቃዲሾ 245 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። በተያያዘ ዜና ደግሞ በማዕከላዊዋ ጋልካዮ ከተማ አንድ መኪና ላይ የተጠመደ ቦምብ ፈንድቶ አንድ የጥበቃ አባል ሲገደል፣ አራት ሌሎች ሰዎች ደግሞ መቁሰላቸው ታውቀዋል። ከቆሰሉት መካከል ሁለቱ ኬንያውያን መምህራን መሆናቸው ተገልጧል። መኪናው መምህራኑን ወደ ትምህርት ቤት የሚያመላልስ መሆኑም ተነግሯል። ጋልካዮ ለደረሰው ጥቃት ኃላፊነት የወሰደ የለም። ባለፈው ሰኞ የዩናይትድ ስቴትስ አየር ኃይል ሳኮ በምትባል የሶማሊያ ከተማ በአንድ ተሽከርካሪ ላይ ባካሄደው ጥቃት የአልሻባቡ የስለላና የጸጥታ ጉዳዮች ኃላፊ ታህሊል አብዲሻኩር መገደሉን የዩናይትድ ስቴትስ አረጋግጣለች። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጣሊያን ጠረፍ አጠገብ በመቶዎች የተቆጠሩ ፍልሰተኞችን እንደጫነ መርከበኞቹ ትተውት የሄዱትን የቃጫኝ መርከብ የጣሊያን ባለስልጣናት እንደ ተቆጣጠሩት ታውቋል። በዚህ ሳምንት ውስጥ የጣሊያን የጠረፍ ጥበቃ አባላት የደረሱለት ሁለተኛ መርከብ መሆኑ ነው። ባለስልጣናቱ ከሄሊኮፕተር ወርደው ነው መርከቡን የያዙት። ኢዛዲን የተባለውና በሴራሊዮን ባንዲራ ሲጓዝ የነበረው መርከብ ደቡብ ምስራቅ ጣሊያን ጠረፍ እየተናወጠ በነበረው ነበረው የባህር ሁኔታ መርከበኞቹ ትስተው እንደሄዱ የኤሌክትሪክ ኃይልም ጠፍቶበት እንደነበረ ተነግሯል። የኢጣሊያ የጠረፍ ጥበቃ ሊደርስላቸው የቻለው መርከበኞቹ ጥለው መጥፋታቸውን ከተሳፋሪዎቹ መካከል አንዱ በራዲዮ ለኢጣሊያ ባለስልጣናት በመናገሩ መሆኑ ታውቋል። በመጽሄት ክፍለ ጊዜ ከሚቀርቡ ዘገባዎች አንዱ ይሆናል። ባለፈው እሁድ ግሪክ የባህር ጠረፍ አቅራቢያ የተቃጠለው የመንገደኞች መርከብ ለምርመራ ወደ ጣሊያን ተጎትቶ እየተወሰደ ነው። መርከቡ የተቃጠለው ደቡባዊ ጣሊያን ብሪንስዲ አካባቢ ሲሆን ወደ ብሪንስዲ ወደብ ዛሬ ይገባል ተብሎ እየተጠበቀ ነው። ባለስልጣናቱ የተሳፋሪዎችን አስከሬኖች እየፈለጉ ነው። የቃጠሎ መነሾ ምን እንደሆነ ይመረምራሉ ተብሏል። ኖርማን አትላንቲክ በተባለውና ከግሪክ ወደ ጣሊያን በመጓዝ ላይ በነበረው መርከብ ላይ የነበሩ ቢያንስ 111 ሰዎች መሞታቸው ታውቋል። ግሪክና ጣሊያን ያልተገኙትን ተሳፋሪዎች በተመለከተ የተለያዩ አሃዞችን እየሰጡ ናቸው። ግሪክ 18 ስትል ጣሊያን ዘጠና ስምንት መሆናቸውን አመልክታለች። በመርከቡ ላይ ምን ያህል ተሳፋሪዎች እንደነበሩ በትክክል አይታወቅም። ከአራት መቶ ሰባ የሚበልጡት ከቃጠሎ ለማዳን ተችሏል። ትናንት ለመጀመሪያ ጊዜ ለጋዜጠኞች የተናገሩት የመርከቡ ካፕቴን ከእግዚአብሔር እርዳታ ጋር የቻልነውን ሁሉ አድርገናል ብለዋል። ባለፈው እሁድ ጃቫ ባህር ውስጥ የተከሰከሰውን የኤር ኤዥያ አውሮፕላን ስብርባሪና አስከሬኖችን ለመፈለግ እየተካሄደ ባለው ጥረት ውስጥ እስካሁን ቢያንስ አምስት ሀገሮች እየተሳተፉ ናቸው። የፍለጋው ቁልፍ ግብ የበረራ መረጃ መዝጋቢ ሳጥኖችን ማግኘት እንደሆነ ታውቋል። እስከዛሬ ባለው ጊዜ ከ አንድ መቶ ስልሳ ሁለቱ የአውሮፕላኑ ተሳፋሪዎች የ ሰላሳዎቹ አስከሬን ተገኝቷል። ሮን ኮርበን ከባንኮክ ለቪኦኤ ያጠናቀረውን ዘገባ ሰሎሞን አባታ ያቀርበዋል። በበረራ ቁጥር 8501 ተመዝግቦ ከኢንዶኔዥያ በተነሳውና ግማሽ መንገድ ላይ ባጋጠመው የተበላሸ አየር ጃቫ ባህር ላይ የወደቀው የኤር ኤዥያ ኤርበስ ብርባሪ ፍለጋ ላይ አሁን እየተሳተፉ ያሉት የኢንዶኔዥያ፣ የማሌዥያ፣ የሲንጋፖር የጃፓንና የዩናይትድ ስቴትስ የጦር መርከቦች ናቸው። ዛሬ ብዙ አስከሬኖችን ማውጣት የተቻለውና የፍለጋው ፍጥነትም የተጠናከረው ከአሜሪካዊቱ ዩኤስኤስ ሲምፕሰን የጦር መርከብ ላይ የሚነሱት ሄሊኮፕተሮች የአሰሳውን አድማስ በማስፋታቸውና ጥረቱ የጥረቱን መጠናከር ለጥረቱ መጠናከር አስተዋጽኦ በማበርከታቸው መሆኑ ተገልጿል። ሄሊኮፕተሮቹ የሚንሳፈፉ አስከሬኖችን እያደኑ ጀልባዎችና አነስተኛዎቹ መርከቦች እየቀረቡ እንዲያነሷቸው ሲመሯቸው ውለዋል። ብረት አሽታችና ድምፅ አነፍናፊ መሳሪያዎችን የያዙ አሳሾች ደግሞ የአይሮፕላኑን ስብርባሪ ባሪ 50 ሜትር ጥልቀት ባለው የባህሩ አካል ላይ እየፈለጉ ነው። የፈረንሳይ የአሰሳ ባለሙያዎች የያዟቸው መሳሪያዎች በሶስት ሺህ ሜትር ዙሪያ ያሉ ድምፆችን ማጥመድ የሚችሉ መሆኑ ታውቀዋል። ሲድኒ አውስትራሊያ የሚገኘው የአቪዬሽን አማካሪዎች ድርጅት ዋና ስራ አስፈጻሚ ሂው ሪቺ በሰጡት መግለጫ የአይሮፕላኑ ግዙፍ አካል አሁንም አንድ ሆኖ የባህሩ ወለል ላይ ይገኛል ብለው እንደሚያምኑ ተናግረዋል። አይሮፕላኑ የተሰበረው አየር ላይ ሳይሆን ከወረደ በኋላ በደረሰበት ግጭት ነው የሚል እምነት ነው በአጠቃላይ ያለው ነው የሚሉት ሂዩሪጂ ለዚህ ነው አስከሬኖቹን እንዲህ በተቀራረበ ሁኔታ ማግኘት የተቻለው ብለዋል። አስከሬኖቹ እንደወጡ ለምርመራ እየተወሰዱ ያሉት ወደ ኢንዶኔዥያ መሆኑ ታውቋል። በመጨረሻም አፍጋኒስታን ደቡባዊ ሄልማንድ ክፍለ ሀገር ውስጥ ቢያንስ አስራ ሰባት የሰርግ የአንድ ሰርግ እድምተኞችን የገደለውን ሮኬት የተኮሱ ወታደሮች ናቸው ሲሉ አንድ የሀገሪቱ ባለስልጣን ተናግረዋል። የሄልማንድ ምክትል አገረ ገዢ ሞሐመድ ጃን ራሱል ያር በሰጡት ቃል ባለፈው ረቡዕ ማታ ወታደሮቹ በአካባቢው የሚንቀሳቀሱ ነውጠኞች ጥቃት ከከፈቱባቸው በኋላ ሮኬቶቹን ተኮሱ ሲሉ ነው ያመለከቱት። በድንገቱ የተጠረጠሩት ወታደሮች ወደ ጦር ፍርድ ቤት መፈላለፋቸውን የክፍለ ሀገሩ ምክትል አገረ ገዢው ገልጸዋል። ቀደም ብሎ እማኞች ሲናገሩ በሮኬቱ ጥቃት የሞቱት ሰዎች ቁጥር 26 ነው፣ ሴቶችና ህጻናትም አሉባቸው ብለው ነበር። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘዋል። የአፍጋኒስታን መንግስት ሙሉ ምርመራ አካሂዶ ተጠያቂዎቹን ለፍርድ እንዲያቀርብም አሳስበዋል ይህ ድንገት የተከሰተው የዩናይትድ ስቴትስ ና የኔቶ ሀይሎች ላለፉት አስራ ሶስት አመታት የታሊባንን ሸማቂዎች በማደን ሲያካሂዱት የቆየው የውጊያ ተልእኮ በይፋ አብቅቶ የአፍጋኒስታን ወታደሮች የሀገሪቱን ደህንነት ጥበቃ ሙሉ በሙሉ መያዝ በጀመሩበት በአሁኑ ወቅት መሆኑ ነው አድማጮች ለሰአቱ ያለን ዜና በዚሁ ያበቃል ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 24 2007 ዓ ም ምሽት ፕሮግራም ነው። የትንታኔው መጽሔት ይቀጥላል። በቅድሚያ የምሽቱን አብይ ርዕስ እናቀርባለን። የመድረክ መሪ ዶክተር በየነ ጴጥሮስ የአውሮፓ ኅብረት አምስተኛውን የኢትዮጵያ ምርጫ ለመታዘብ አልችልም ማለቱን አረጋግጫለሁ ብለዋል። ጠቅላይ ሚኒስትሩ ደግሞ በቅርቡ በሰጡት ጋዜጣዊ መግለጫ የአውሮፓ ኅብረት በበጀት እጥረት ምክንያት ምርጫ እንደማይታዘብ ገልጸው ነበር። የመድረክ ሊቀመንበር በተጨማሪም ገዢው ፓርቲ በሁሉም የምርጫ ሰነዶች ላይ ለመነጋገር ፈቃደኛ ከሆነ የሥነ ምግባር ደንቡን ለመፈረም መድረክ ከአንድ ዓመት በፊት መስማማቱን ዛሬ ይፋ አድርገዋል። መለስካቸው አማሃ ያጠናቀረው ዘገባ እየተዘጋጀ ነው፣ እንደደረሰን እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ኬንያን የተመለከተ ዘገባ ነው። የኬንያው ከፍተኛ ፍርድ ቤት ከፍተኛ ውዝግብ ያስነሱ እርምጃዎች ያሉበትን የብሔራዊ ደህንነት ህግ ማገዱ ተገልጿል። ህጉ ከተቃዋሚ የምክር ቤት አባላትና ከሰብአዊ መብት አስከባሪ ቡድኖች ቅዋሜ ማስነሳቱ አይዘነጋም። ዛሬ አርብ በፍርድ ቤት እንዲታገድ የተወሰነበት ህግ በመገናኛ ብዙሃንና በስደተኞች ላይ የተጣለውን እገዳ እንዲሁም ለፖሊስ የተሰጠውን አዲስ ስልጣን እንደሚመለከት የቪኦኤው ዘጋቢ ጌብ ጃስሎ አድርሶናል። አዲሱ አበበ ዘገባውን ያቀርባል። የከፍተኛው ፍርድ ቤት ዳኛ ጆርጅ ኦዱንጋ ከኬንያው የደህንነት ጥበቃ ህግ ውስጥ ስምንት ያህል አንቀጾችን ሲያግዱ ለውሳኔ ቀነቀጠሮ በመስጠት ነው። አዲሱ ህግ ፖሊስ ተጠርጣሪዎችን ፍርድ ቤት ሳያቀርብ ለሶስት መቶ ስልሳ ቀናት ማሰር እንደሚችል መብት ይሰጣል። ከዚህም ሌላ የመንግስትን ስም የሚያጠፉ ናቸው ተብለው የሚገመቱ ዘገባዎችን በሚያቀርቡ መገናኛ ብዙኃን ላይ ከባድ ቅጣት እንዲጣልም ይደነግጋል። ይኸው አዲስ የደህንነት ጥበቃ ህግ ወደ አገሪቱ የሚገቡ ስደተኞችን ቁጥር የሚወስን አረግም በዚሁ ህግ ውስጥ መካተቱ ታውቋል። ተቃዋሚ የምክር ቤት አባላትና በኬንያው ብሔራዊ ኮሚሽን የሰብአዊ መብት ጥበቃ ቡድን ናቸው ይህን ህግ ወደ ፍርድ ቤት የወሰዱት። ኮሚሽነሯ ሱዛን ሻቲካ ለአሜሪካ ድምፅ ሲናገሩ አንዳንዶቹ አንቀጾች ጨቋኞችና የስደተኞችን የሚመለከት አንቀጽም ሕገ መንግሥቱን የሚቃረን እንደሆነ ገልጠዋል። የተጨመረውን አንቀጽ ብንመለከት አንድ ሰው ለሕይወቱ አደገኛ ወደሆነ ቦታ ተመልሶ እንዲሄድ የሚያስገድድ ነው። ይህ በመሠረቱ በትክክል ጥገኝነት የሚጠይቁ ስደተኞችን መብት የሚጻረር ስለሆነ እንደምን ሆኖ ሥራ ላይ እንደሚውል ሊገባኝ አይችልም። ኬንያ በአብዛኛው ከሶማሊያ የሆኑ ከ500 ሺህ ስደተኞች በላይ ታስተናግዳለች። አዲሱ ሕግ ደግሞ ይህን ቁጥር ወደ 150 ሺህ ዝቅ ያደርገዋል። ቺቡስያ እንደሚሉት ሕጉ የጸደቀው ለምክር ቤት አባላት በቂ የመዋያ ጊዜ ሳይሰጥ ይልቁንም ያለምንም ሕዝባዊ ተሳትፎ ነው። ሕጉን በስራ ሊተረጉም የማይችል እና ፍትሐዊነት የጎደለው ሂደት እንዲፈጠር የምንፈቅድ ከሆነ እጅግ አደገኛ ቅድመ ሁኔታ ማስቀመጥ ይሆናል። ሕጉ በምክር ቤት ድምፅ ብልጫ እንዳለፈ ወዲያውኑ በፊርማቸው ያረጋገጡት የኬንያ ፕሬዚዳንት ኡሁሩ ኬንያታ በምንም መልኩ ሕገ መንግሥቱን የሚጻረር አይደለም እያሉ ይከራከራሉ ማሻሻያዎቹም በሙሉ ከብሔራዊ ደህንነታችን አኳያ የተጨመሩ ናቸው ብለዋል ፕሬዚዳንት ኬንያታ። በተጨማሪም አዲስ የወጣው ሕግ ሥራ ላይ እንዲውል የማይናቅ ግፊት ያደረገው ገዢው የኬንያ ጁብሊ ጥምረት ለአገሪቱ አስጊ የሆነውን ሽብርተኛነት ለመዋጋት ሲባል የወጣ መሆኑን ያሰምርበታል። ለዚሁም በቅርቡ በሶማሊያው ነውጠኛ ቡድን አልሻባብ የደረሱ ጥቃቶችን ያነሳል። ኬንያ ላይ የተፈጸመው አስከፊ የአልሻባብ ጥቃት እንደ አውሮፓ አቆጣጠር በ2013 በናይሮቢው ዌስትጌት ገበያ ማዕከል የደረሰውና ከ60 በላይ ሰዎች የሞቱበት እንደሆነም አይዘነጋም። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሰዎችን በሕገ ወጥ መንገድና ሁኔታ የሚያዘዋውሩ ጣሊያን ጥገኝነት የሚጠይቁ ባዕዳንን ቁጥር ለመገደብ ያወጣችውን ሕግ የሚያፈርስ አዲስ ዘዴ መቀየሳቸው እየተሰማ ነው። ሕገወጥ አዘዋዋሪዎቹ በተለይም ከሶሪያ ጦርነት ሽሽት የሚጎርፉባትንና ሌሎች ጥገኝነት ፈላጊ ባዕዳን ወደብ አቅራቢያ በመተው መርከቡን ጥለው እንደሚሸሹ ጠቅሶ የለንደን ባልደረባችን አልፔሲን ዘግቧል። ትዝታ በላቸው ታቀርበዋለች። በአንድ ሳምንት ውስጥ ለሁለተኛ ጊዜ የጣሊያን ባለስልጣናት በባህር ጠረፋቸው ላይ መርከብ ውስጥ የተተዉ ሕገወጥ ድንበር ተሻጋሪዎችን ከእልቂት አድነዋል። በአሁኑ ጊዜ አብዛኞች ከሶሪያ የሆኑ 450 ሰዎች የተሳፈሩባት መርከብ ናት በጣሊያን ወደብ አቅራቢያ የተገኘችው። ባለፈው ረቡዕ ደግሞ ቁጥራቸው ከነዚህ እጥፍ የሆነ ተሳፋሪዎቹም በብዛት ሶሪያውያን የሆኑትን ጣሊያውያኑ ከእልቂት ለማዳን ችለዋል። በሁለቱም ጊዜያት መርከቦቹ በራሳቸው ወደ ወደቡ እንዲንቀሳቀሱ በማድረግ የመርከብ ሰራተኞቹ ጥለው ጠፍተዋል። የጣሊያን ድንበር ጠባቂዎችም ተሳፋሪዎቹን በማውረድ በወደቡ አቅራቢያ ለማስጠለል ተገደዋል። የህገወጥ አዘዋዋሪዎቹ አዲስ ዘዴ ጣሊያን ኦፕሬሽን ማሪኖስትረም የተባለ ቁጥራቸው በርካታ የሆነ የባህር ድንበር ጠባቂዎችን በድንበሯ ላይ ላለማሰማራት የወሰደችው እርምጃ ምላሽ ነው ተብሏል። ህገወጥ አዘዋዋሪዎቹ ድንበር ተሻጋሪዎችን በአነስተኛ ጀልባ ላይ በማሳፈር ወደ ድንበሩ ይልካሉ። የጣሊያን ጠባቂዎችም ከመስመጥ ያድኗቸዋል። የሎንዶን ዩኒቨርሲቲ ኮሌጅ ፕሮፌሰር ጆን ሳልት የጣሊያን ውሳኔ ዓላማ ወደ ድንበሬ ብትመጡ ተቀባይ አታገኙም የሚል ነበር ብለዋል። ኢጣሊያ ማሬ ኖስትረም ተልእኮዋን ማቆሟ ወደ ድንበሬ በተመጡ የሚያደናችሁ አይኖርም፣ አትምጡ የሚል መልእክት ለማስተላለፍ ነው። ይህ እንግዲህ የረዥም ጊዜ እቅድ ነበር። ምክንያቱም ጉዞ የጀመሩ በመንገድ ላይ የሚገኙ ህገወጥ ድንበር ተሻጋሪዎች ነበሩና ስለዚህ አዲሱ የጣሊያን ፖሊሲ ህገወጥ አዘዋዋሪዎችን ስደተኞችን ከማጓጓዝ ያስቆም እንደሆነ ወደፊት የምናየው ነው። ጣሊያን አሁን ፎርትሪክስ በተባለና ጥገኝነት ፈላጊዎችን ለማዳን ጀልባዎችና የገንዘብ አቅሙም በጣም አነስተኛ በሆነው የአውሮፓ ህብረት እገዛ ነው የምትተማመነው። ተጓዦችን ከፍተኛ ገንዘብ የሚያስከፍሉት ህገወጥ አዘዋዋሪዎቹ መርከቦቹን በራሳቸው እንዲንቀሳቀሱ በማድረግ ድንበሩ ላይ ጥለው ይሸሻሉ። ይህን ሲያደርጉም መርከቦቻቸውን ያጣሉ። ፕሮፌሰር ሳልት እንደሚሉት ግን መርከቦቹ ያረጁ ስለሆነ እምብዛም ዋጋ የላቸውም። እንደሚመስለኝ ይህ አዲሱ የህገ ወጥ አዘዋዋሪዎቹ ዘዴ ብዙዎችን አስደንቋል። አትርሳ፣ እነዚህ ሰዎች ነጋዴዎች ናቸው። እኛ ደግሞ ንግዱ እንዴት እንደሚሠራ በትክክል አናውቅም። የሆነ ሆኖ እርምጃው ቀድሞውኑም በአፍሪቃ ጥገኝነት ፈላጊዎች ተጨናንቀው የሚገኙትን የደቡብ አውሮፓ ሀገሮች በተለይም የጣሊያንና የግሪክን ኢኮኖሚ እጅግ አድርጎ ይጎዳል። በስተሰሜን የሚገኙ የአውሮፓ ጎረቤቶቻቸውም ሀዘኔታቸውን ከማሰማት ያለፈ ምንም ሊያደርጉላቸው አይችሉም ይላሉ ፕሮፌሰር ሳልት። መግቢያው ላይ የጠቀስነው የምሽቱ አብይ ዘገባ ደርሶናል። የመድረክ መሪ ዶክተር በየነ ጴጥሮስ የአውሮፓ ህብረት አምስተኛውን የኢትዮጵያ ምርጫ ለመታዘብ አልችልም አለማለቱን አረጋግጫለሁ ብለዋል። ጠቅላይ ሚኒስትሩ በቅርቡ በሰጡት ጋዜጣዊ መግለጫ የአውሮፓ ህብረት በበጀት እጥረት ምክንያት ምርጫ እንደማይታዘብ ገልጸው ነበር። የመድረክ ሊቀመንበር በተጨማሪም ገዢው ፓርቲ በሁሉም የምርጫ ሰነዶች ላይ ለመነጋገር ፈቃደኛ ከሆነ የሥነ ምግባር ደንቡን ለመፈረም መድረክ ከአንድ ዓመት በፊት መስማማቱንም ዛሬ ይፋ አድርገዋል። መለስካቸው አምሃ የላከው ዘገባውን የኢትዮጵያ ፌዴራላዊ አንድነት መድረክ ዛሬ ከቀትር በኋላ በጽህፈት ቤቱ አምስተኛውን አገር አቀፍ ምርጫ አስመልክቶ በሰጠው መግለጫ ካቀረባቸው የተለያዩ ጥሪዎች መካከል ለጋሽ መንግስታት በኢትዮጵያ ውስጥ ለነጻ ፍትሐዊና ተአማኒ ምርጫ የሚደረገውን ትግል በህዝቡ መካከል ታዛቢ በመመደብና በኢህአዴግ ላይ ዲፕሎማሲያዊ ግፊት በማድረግ ለኢትዮጵያ ህዝብ ያላቸውን ወዳጅነት እንዲያረጋግጡ የሚጠይቅ ነው። በተለይም የአውሮፓ ህብረትን በተመለከተ በኢትዮጵያ በሚደረገው የዴሞክራሲ ስርዓት ግንባታ ላይ ተስፋ መቁረጥንም ተገቢ እርምጃ አይደለም ሲል መድረክ ያወጣው የጽሑፍ መግለጫ ይተቻል። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን ያስመልክተው ተጨማሪም ያልተጠበቀም ማብራሪያ በመግለጫው ላይ ለተሳተፉ ጋዜጠኞች ይፋ አድርገዋል። ዛሬ ከአውሮፓ ህብረት ዲፕሎማት አገኘሁት ከሚሉት መረጃ ህብረቱ ከዚህ በፊት የኢትዮጵያ መንግስት ያደርገው እንደነበረ ወቅቱን የጠበቀ ግብዣ እንዳላደረገለት እንደተነገራቸው ገልጸዋል። ስለዚህ ይሁ በእውነቱ ተጋብዞ እምቢ ያለበት ሁኔታ እንደሌለ እንድታወቅ ፈልጋለሁ የኢትዮጵያ መንግስት ጋብዞ አይ በገንዘብና በምናምን በምናምን ምክንያት ዛሬ አንችልም ብሎ መልስ እንዳልተሰጠው ግን እኔ ካገኘሁት ግንኙነት በዩ አካባቢ ይሄ ነው ለእኔ ግልጽ የሆነልኝ። ስለዚህ ከይሁም ጋር የራሳችንን ቅሬታ የምንገልጽ ይሆናል። ቀጠሮ ጠይቀናል እንናገራለን እና ከሌሎቹም ጋር እንደዚሁ የውጭንም እንትን ማህበረሰብ ቻሌንጅ እናደርጋለን። ከጥቂት ሳምንታት በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለጋዜጠኞች ሰጥተውት በነበረው መግለጫ ላይ የጋዜጠኞች ትኩረት ከነበሩት ጉዳዮች አንዱ የወቅቱ አገር አቀፍ ምርጫ እንደሆነም አይዘነጋም። በዚሁ ወቅት የአውሮፓ ሕብረት የምርጫ ታዛቢዎች ለመታዘብ ይመጡ እንደሆነ ተጠይቀው ለነበረው ሲመልሱ፣ የአውሮፓ ሕብረት በበጀት ምክንያት የዘንድሮውን ምርጫ ለመታዘብ ታዛቢ ልውካን እንደማያሰማራ ተናግረው ነበረ። በዚህ የመድረክ ጋዜጣዊ መግለጫ ላይ ፕሮፌሰር በየነ ጴጥሮስ ይፋ ያደረጉት እንግዳ ነገር መድረክ የምርጫ ስነ ምግባር ደንብን ለመፈረም ከተስማማ ከአንድ አመት ተኩል በላይ መቆጠሩን ነው። ይህ ሰነድ ከ2002 ዓ ም ማለትም አራተኛው የኢትዮጵያ አገር አቀፍ ምርጫ በፊት የመድረክ አባላትን ከገዢው ፓርቲ ጋር ብርቱ ፍጥጫ የፈጠር እንደነበረ አይዘነጋም። ከአንድ ዓመት ተኩል በፊት መድረክ ይህንን የሥነ ምግባር ደንብ ለመፈረም እንዴት ነበር የተስማማው? ፕሮፌሰር በየነ ጴጥሮስ ከዛሬ ወዲያ ምስጢር አይሆንም ይላሉ። የዛሬ አንድ ዓመት ተኩል እንፈርማለን፣ መድረክ ይፈርማል። ከኢህአዴግ ግን በቀሩቱ በሁለቱ ጉዳዮች ላይ ለመነጋገር ቃል ይግባልን ብለናል። ይህንንም መልዕክት ልከንባችኋል፣ በዲፕሎማሲው መስመር ልከንባችኋል። ይህንን እንድታውቁ ያስፈልጋል። ምንም ምስጢር አድርገን ልናቆዩ አንችልም። እስካሁን ድረስ በምስጢር ነው የያዝነው፣ ልከንባችኋል፣ እንፈርማለን እኛ ዝም ብለን ተበረካከት ተሸናፍ ነው ምናምን የሚባል ነገር እኛ ለእንትን ነው ለዓላማ ነው የምንሰራው፣ ለሕዝባችን፣ ለሀገራችን። ስለዚህ እንፈርመዋለን፣ ግን በነዛ መነጋገር አለብን። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አሁንም የኢህአዴግን መልስ እየጠበቀ እንደሆነም ገልጸዋል። ምንድን ነው የኢህአዴጉ ወገን ያለው? እንዴ መድረክ ይሄድ እዚህማ ከደረሰ እንግዲያው ለማዕከላዊ ኮሚቴያችን አሳውቀን መልሱ እነገራቸዋለን ነው የተባል ነው፣ ከአንድ መት ተኩል በፊት ከዚያ በኋላ በዚያው ጠፉ። ዲፕሎማቱም ተቀያየረ። እንን ጥረት ሲያደርግ ነበረው ወደ ሀገሩ ግማሹ ተመለሰ። ወይ እነዚህም እሺ፣ እንን ተመካክሮ ያድግ በከፍተኛ ደረጃ ተመካክሮ መልሰታቸዋል የተባለውን እስካሁንም እየጠበቅን ነው። መድረክ በዚህ መግለጫው ሌላው አጽንኦት የሰጠው ጉዳይ ሌሎች ተቃዋሚ ፓርቲዎችንም የተመለከተ ነበረ። ስም ባይዘረዝርም እነዚህ ተቃዋሚ ፓርቲዎች የምርጫውን ሜዳ የሚያስተካክሉ ውይይቶችን ከገዢው ፓርቲ ጋር ከመወያየት በፊት በምርጫው አለምንም ቅድመ ሁኔታ ለመወዳደር መግለጻቸው በጀመረው ጎዳና ለመቀጠል ለኢህአዴግ የልብ ልብ ሰጥቶታል ይላል። መግለጫውን በንባብ ያሰሙት የመድረክ ጸሐፊ አቶ ገብሩ ገብረ ማርያም ናቸው። ይህንኑ የአንዳንድ ተቃዋሚዎችን ልብ ያገኘው ኢህአዴግም መድረክ ያቀረበውን የድርድር ጥያቄ ወደ ጎን ትቶ በ1997 ዓመተ ምሕረት ሳይፈቱ የቀሩ ችግሮችን ብቻ ሳይሆን በ2002 ዓ ም ምርጫ ወቅት የጨመራቸውንም እንደ አንድ ለአምስት የጠርናፊ ና ተጠርናፊ የምርጫ ሰራዊት መዋቅሩን አጠናክሮ የምርጫ አስፈጻሚዎች ምደባና ና የህዝብ ምርጫ ታዛቢዎች ምርጫን በማናለብኝነትና በሚያስተዛዝብ ሁኔታ ማጠናቀቁን አውጇል። የኢትዮጵያ ምርጫ ቦርድ ጽህፈት ቤት ዋና ጸሐፊ አቶ ነጋ ዱፊሳ ለቪኦኤ ከአዳማ በስልክ እንደገለጹት ከሆነ ይህን የመድረክን ክስ አስተባብለዋል። በእርሳቸው አገላለጽ ባለፈው ታህሳስ 12 ቀን 2007 ዓ ም በመላ ሀገሪቱ የሚገኙ ከ45 ሺህ በማያንሱ ምርጫ ጣቢያዎች ሁሉ በህጉ መሠረት የህዝብ ታዛቢዎች ምርጫ መፈጸሙን ያላቸው መረጃ እንደሚያረጋግጥ ነው። መድረክ ወይንም ሌሎች ቅሬታ አለን የሚሉ ፓርቲዎች በሙሉ ስህተት ተፈጽመዋል የሚሉ ከሆነ የጅምላ ውንጀላ ማድረጉ ስህተቱን ለማረምም ሆነ ለመማማር አይረዳም ሲሉ ያስገነዝባሉ። ይሁንና መድረክ ተፈጽመዋል የሚላቸው ንጸጾች ወይንም ጉድለቶች የትና እንዴት፣ እነማን የሚሉ ጥያቄዎችን በሚመልስ ሁኔታ ቢያቀርብ ቦርዱ ስህተቱን ለማረም ጊዜውም አቅሙም እንዳለው አረጋግጠዋል። መድረክ ዛሬ መግለጫውን እየሰጠ በነበረበት ወቅት የምርጫውን ተሳትፎ የሚያጨናግፉ ድርጊቶች በአባል ድርጅቶቹ ሁሉና በተለይም ባረና ላይ እየተፈጸመ ነው ያለውንም ድርጊት ይፋ አድርጓል። በመላ አገሪቱ በአባላቱ እስር እየተካሄደ ነው ያሉት ፕሮፌሰር በየነ በተለይ በትግራይ ክልል ተፈጽመዋል ያሉትን እንደ ምሳሌ ይጠቅሳሉ። ለምሳሌ በመቀሌ ከተማ አቶ አያሌው በየነ፣ አቶ አማረ ተወልደ ይሄ በአዲስ አበባ ማዕከላዊ ታስሮ ያለ መምህር ጸጋይ ህሉፍ፣ እነዚህ የአረና ማዕከላዊ ምክር ቤት አባላት የሆኑ ወይዘሮ አርጋነሽ ገብሩን ጨምሮ ሌሎች ሰባት ገበሬዎች ደግሞ በቅርቡ እንደዚሁ መታሰራቸው የምናደርገውን ጥረት በተለይ እጩዎቹን በመመልመድ ረገድ ተስፋ ለማስቆረጥ እየተደረጉ ያሉ እንዲሁም በሽብርተኝነት የፈረጀ ናችሁ መቀመቅ እንከታቸዋለን የሚል ማስፈራራት ደግሞ ለከፍተኛው አመራር ተደጋግሞ እየደረሰ መሆኑ ይህንን የኢትዮጵያ ሕዝብ ሊያውቀው ይገባል። የምርጫ ቦርድ ጽህፈት ቤት ዋና ጸሐፊ አቶ ነጋ ዱፊሳ ይህን በተመለከተ የሰሙት ነገር እንደሌለ ጠቅሰው፣ ይሁንና ጉዳዩ ከምርጫ ጋር ተያይዞ የተወሰደ እርምጃ ከሆነ ቦርዱ ሰፊ ስልጣን ያለው አካል በመሆኑ ጉዳዩ በዝርዝር ከቀረበለት በአግባቡ ሊፈታው እንደሚችል ለቪኦኤ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮች፣ ፕሮፌሰር በየነ ጴጥሮስ የኢህአደግን ማዕከላዊ ኮሚቴ ጠቅሰው ለተናገሩት የሚመለከታቸውን ኃላፊዎችና ባለሥልጣናት አነጋግረን ተከታይ ዘገባ ይዘን እንመለሳለን። አድማጮች፣ ዝግጅታችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ካም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ዳት ኤም ኦ ቢአይ ላይ ማድመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመሩ ደግሞ አስራ አራት ወይም ኢሜይል ነው የሚሻለኝ እኔ የምትሉን ካላችሁ ሆን አት ቪኦኤ ኒውስ ዳት ካም ላይ መልእክቶቻችሁን እና አስተያየቶቻችሁን ብትሰጡን ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር ወይም አይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። አሁን ከላካችሁልን አስተያየቶች ጥቂቱን እናሰማችሁ። አይ ዋ ላዲስ አመት የምደውለው ከሚኒያፖሊስ ነው። እስከ ዛሬ ድረስ ፕሮግራማችን ስከታተል በተለያየ ጊዜ ፍርድ ቤት እየተከሰሱ የሚቀርቡ ብዙ ጋዜጠኞችም በተለያየ ምክንያት ብቻ መንግስት እየከሰሳቸው ፍርድ ቤት የሚቀርቡ ብዙ ሰዎች አሉ፣ ግን የህግ ጠበቃ እየያዙ ነው ሁል ጊዜ የሚቀርቡት። የህግ ጠበቃቸው ግን የአንድንም ሰው ኬዝ አሸንፎ እኔ ሰምቼ አላውቅም። ወይ የህግ ጠበቃ እውቀቱ ያነሰ ነው ወይንስ፣ ዳኛው የጠበቃውን አስተያየት መስማት ስለማይፈልግ ነው ሁሌ ኬዙን ይሸነፋል ጠበቃ። እና መቼ ነው የኛ ጠበቃ ህግ አሸንፎ ያ የተሳሳተውን በተሳሳተ ወንጀል የተሳሳተውን ነጻ የሚያወጣው መቼ ነው? አንድም ቀን ሰምቼ ስለማላውቅ እንደው በዚህ ጉዳይ ላይ ቮይስ ኦፍ አሜሪካ ዘመዶቻችን ወገኖቻችን እንደምናችሁ ደህና ናችሁ ወይ ሀብን የር ሰላም የለው ሰላም ባለ ጤና ና ባለ ሰላም የሆነ አመት ያድርግልን ይው የፈረንጅ ሀገር ያለንበት ሀገር ስለሆነ የሁላችን ነው ማለት ነው ደግሞ ክርስማስም የእኛው ክርስማስ እየመጣ ነው ሀብ ክርስማስ እላችሁ እወዳለሁ ከዚህ አልፈ እናንተ የምታስተላልፍ ሁል ጊዜ በጣም ጥሩ ነው እናመሰግናለን አንድ ዘመዳችን አንድ ወንመችን ኢትዮጵያውያን ኢትዮጵያዊ ዛሬ ሊያስተላልፍ የሰማሁት እንደሆነ ስለ በባህር የመን ባህር ያለቁት ኢትዮጵያውያን ብሎ ጥሩ ሲናገር ሰሙች። ደስ ይበል ወንድሜ፣ ደስ ይበል ወገኔ፣ አልሞቱም። ዛሬ የኢትዮጵያ ቴሌቪዥን መግለጫ ሲሰጥ ከየመን ጋር ተያይዞ የውሸት መሆንን ጠፍተዋል ሰባብን አብን ነው የተባለው ኢትዮጵያውያን በባህር ተውጠው ጠፍተዋል የተባለው የውሸት መሆንን በቴሌቪዥን ኢትዮጵያ ዛሬ ተመልከት። በጣም ደስ የሚሉ ወሬ ነው የሰማሁት። ደስ ብለኛል። እና ደስ እንዲ ብዬ ነው ጠናስጥልን። ቪኦኤ ባህር ዳር መንፈሳዊ ሰዎች እና በፖሊስ መካከል በተደረገው ግጭት ሰዎች ጉዳት እንደደረሰባቸው ተነግሯል። ይህንን በተመለከተም አንድ ሁለት ሰዎች አስተያየት ሰጥተዋል። ሃይማኖታቸው ሲነካ ሰው አስተባባሪ ሳያስፈልገው በቀጥታ ሁሉም እንደ ንውሆ ብሎ ይነሳል የሚል ነገርም ሰምቻለሁና በጣም ነው ያሳዘነኝ። አንደኛ ሰዎቹም በዚህ ነገር ላይ ተነስተው በስሜት ሰላማዊ ሰልፍ ማድረጋቸው፣ ሁለተኛም አስተያየት ሰጪዎቹ ይሄ ነገር የሃይማኖት ጉዳይ አድርገው መናገራቸው ነው። በእኛ ሀገር ያለው የሃይማኖትና የባህል መጠላለፍ ምን ያህል ምን ያህል ለዚች ሀገር ለልማትና ለእድገት የምታደርገው ጥያቄ ምን ያህል ፈተና ላይ ገና እንዳለ ገና እንዳልተወጣችውና ይህን ማለፍ እንደማትችል ከባድ ፈተና እንደሚገጥማት ነው። በአመት አንድ ጊዜ ታቦት ወጥቶ ያርፍበታል የሚባለው ነገር ከእምነት ጋራ ከሃይማኖት ጋራ ተያይዞ ሊሆን አይገባም የሚባልበት ሕብረተሰብ ይዘን እእናድጋለን ከድህነት እንወጣለን የሚለው ነገር በጣም በጣም በጣም ከባድ ፈተና ውስጥ ነው ገና ያለው ማለት ነው። መቼ እንደሚያልፈው አላቅም። በጣም በጣም ያሳዝናል። ስለ አስተያየቶቻችሁ አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመር 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። ኢሜይል ይሻለኛል እምትሉ እንደ ምርጫቸው። ክቡራትና ክቡራን አድማጮች የነቢዩ መሐመድ አንድ ሺህ አራት መቶ ሰማኒያ ዘጠነኛ የልደት በዓል በኢትዮጵያ ነገ ይከበራል። ሙባረክ የተከበራችሁ የእስልምና ምዕመናን፣ አንድ የምስጋና ጣዕመ ዜማ አጥር አድርገን እናሰማችሁ አሁን Habibi, Habibi, Habibi. Habibi, Habibi, Habibi. Medina, Ivanunye. Habibi, Habibi, Habibi. Habibi, Habibi, Habibi. Medina, Ivanunye. Ya Rasulallah, he sha <speaks> na'a. Ya be la li kuna ribadinu yatan wa Ya kudana. Habibi. you know take a bus and the way ለእስልምና ሃይማኖት ተከታይ አድማጮቻችን በድጋሚ ኢድ ሞባረክ እንላለን። አድማጮቻችን አሁን ከምሽቱ ሶስት ሰዓት ከ ከሰላሳ ሶስት ደቂቃ ያሳያል። ፕሮዲሰራችን ንጉሱ ታምሬ፣ ቴክኒሽያኑ ከርትስ ባይነም ነው። አስተናጋጆቻችሁ ቆንጅት ታዬና እኔም ሶሎሞን አባተነን አሁን የሰዓቱን ዋና ዋና የዓለም ዜናዎች ከቆንጅት እንስማ። አወዛጋቢ ከሆነው ከአዲሱ የኬንያ የደህንነት ወይም የጸጥታ ህግ ውስጥ ቁልፍ የሆኑ አንቀጾችን ከፍተኛ ፍርድ ቤት እንዳገደ ተነገረ። የከፍተኛ ፍርድ ቤቱ ዳኛ ጆርጅ ኦዱንጋ አዲሱ ጸረ ሽብርተኛ ህግ ሰብአዊ መብቶችን የሚጥስ ነው የሚሉ ስጋቶችን እንደቀሰቀሰ ተናግረዋል። ሶማሊያ ውስጥ የአልሸባብ ነውጠኞች ባይዶዋ ከተማ አጠገብ የሚገኝ የጦር ካምፕ ላይ ጥቃት አድርሰው ቢያንስ ስድስት የሀገሪቱን ወታደሮች መግደላቸውን ባለስልጣናት አስታወቁ። ታጣቂዎቹ የሶማሊያ ወታደሮች በሚጠብቁት የፍተሻ ኬላ ላይ ጥቃቱን ያደረሱት ዛሬ አርብ መሆኑን እማኞች ለአሜሪካ ድምጽ ገልጸዋል። ኢጣሊያ ጠረፍ ላይ በመቶች የተቆጠሩ ፍልሰተኞችን እንደ ጫነ መርከበኞቹ ትተውት የሄዱትን የቃጫኝ መርከብ የኢጣሊያ ባለስልጣናት ይዘውታል። በዚህ ሳምንት ውስጥ የጣሊያን የጠረፍ ጥበቃ አባላት የደረሱለት ሁለተኛ መርከብ መሆኑ ነው። በሌላ ዜና ባለፈው እሁድ ግሪክ ጠረፍ አጠገብ የተቃጠለው መርከብ ለምርመራ ወደ ጣሊያን እየተወሰደ መሆኑ ታውቋል። ደቡብ ጣሊያን ብሪንስ የምትባል ወደብ ዛሬ ይገባል ተብሎ ይጠበቃል። ባለፈው እሁድ ጃቫ ባህር ውስጥ የተከሰከሰውን የኤርኤዥያ አውሮፕላን ስብርባሪና አስከሬኖችን ለመፈለግ እየተካሄደ ባለው ጥረት ውስጥ እስካሁን ቢያንስ አምስት ሀገሮች እየተሳተፉ መሆናቸው ታውቋል። ቁልፉ የፍለጋው ግብ የበረራ መረጃ መዝጋቢዎች የሆኑትን ሳጥኖች ማግኘት እንደሆነ ተነግረዋል። ወደ ሁለተኛው አጋማሽ ቅንብሮቻችንን ውሰዳችሁ የተከበራችሁ አድማጮች ቆንጆት አመሰግናለሁኝ። ለዜናው የመጀመሪያው ዝግጅታችን ከኤርትራ ፕሬዚደንት ኢሳይያስ አፈወርቂ ጋር በተደረገ ቃለመጠይቅ ላይ የተዘጋጀ ይሆናል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የአውሮፓውያን አዲስ አመትን መሰረት በማድረግ ከሀገራቸው ጋዜጠኛ ጋር በሀገር ውስጥ ጉዳዮች ላይ ያተኮረና አለም አቀፍ ነጥቦችንም ያነሳ ቃለ ምልልስ አካሂደዋል ከ አስራ አምስት አመታት በፊት ጸድቆ የነበረው የሀገሪቱ ህገ መንግስት ሳይታወጅ እንደሞተ ገልጸው አዲስ ህገ መንግስት የሚያረቅ አካል እንደተመደበም ፕሬዚደንቱ ጠቅሰዋል ከአገር በብዛት እየተሰደዱ ስላሉት ወጣቶች ጉዳይም በኤርትራ ላይ ከታወጀው የማዳከም ጦርነት ጋር እየተሳሰረ ነው ብለዋል። ከሰፊው ቃለ መጠይቅ የተወሰነውን ጨምቆ ገብረ ገብረ መድህን ያጠናቀረውን ዘገባ አዳነች ተሳይ ታቀርባለች። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የአውሮጳውን አዲስ አመት ምክንያት በማድረግ በተደረገላቸው ቃለ መጠይቅ ከቀረቡ ጥያቄዎች መካከል አንዱ በ1997 ዓ.ም የጸደቀውን የሀገሪቱ ህገ መንግስት የሚመለከት ነበር። ፕሬዚዳንቱ ታዲያ ህገ መንግስቱ እንደሌለ ሁሉም ያውቀዋል በማለት ጀምረዋል። እንደሌለ ሁሉም ስለሚያውቀው የድሮ ህገ መንግስት ነበር ሞተ ተነሳ አለ ለማለት አልፈልግም። ሆኖም በአስራ አምስት ዓመታት ውስጥ ህሉናችንን፣ ሉዓላዊነታችንን እድገታችንንና ልማታችንን የገጠሙች ተግዳሮቶች እነዚህ ናቸው፣ እነዚህ ናቸው በማለት እንደ ምክንያት ለማቅረብ አልፈልግም። አብዛኛው የፖለቲካ እርምጃ ጉዞአችን በእንደነዚህ አይነት ትርምስና በውጪ ጣልቃ መግባት፣ አንዳንዴ አውሎ ነፋስ፣ ሌላ ጊዜ ደግሞ ማዕበል አጥሮችና እንቅፋቶች እየተፈጠሩ በመሄዳቸው ህገ መንግስቱ ሳይታወጅ ሞቷል። ጸድቆ የነበረው የሀገሪቱ ህገ መንግስት ሳይታወጅና ሳይተገበር እንደ ሞተ የገለጹት ፕሬዚደንት ኢሳይያስ ማወጅ ሲያስፈልገን ነበር ወይ አሁንስ ማወጅ አለብን ወይ የሚሉት ርዕሶች ውስጥ መግባት ትርጉም የለውም ብለዋል። ምእዋጅ የድልየና ነይሩ ድኹን ንእውጅ ከየድልየና እዚ ሕጂ እንታይ እዩ ኣብ ጎናው ርእስታት ኣቲኻ ማወጅስ ያስፈልገን ነበር ወይ? አሁንስ ማወጅ አለብን ወይ በሚሉ አጓዳኝ ርዕሶች ውስጥ መግባት ትርጉም የለውም። ማናረቀቀው እንዴት ረቀቀ? ይዘቱስ ምንድነው ነው በሚሉት ትርክ ምርኪና ትርጉም የለሽ ርዕስ ውስጥ ገብቶ መነጋገሩ ዋጋ የለውም። በአስራ አምስት ዓመታት ጊዜ ውስጥ ብዙ ነገር ተምረናል። ከፖለቲካ ብስለታችን አንጻርም ብዙ ነገር ተምረናል። አሁን ያለንና ያኔ የነበረን ንቃትና ያኔ የነበረን ጉጉት ምናልባትም በስሜታዊነት ተንጸባርቆ ሊሆን ይችላል። አሁን ግን በሚገባ በስለናል። ስለሆነም ካለፈው ተመክሮ የቀሰምነውን ትምህርት እሳቤ ውስጥ በማስገባት ማንኛውንም አይነት ክፍተት የሚያጠብ ብቻ ሳይሆን ማንኛውንም አይነት ክፍተት እንዳይፈጠር የሚያረጋግጥ ስርዓተ መንግሥት እንዲኖረን ያስፈልጋል። ለዚህ ዓላማ የተመደበ አንድ አካል አለ። ታወጀ አልታወጀም የሚለው ሌላ ጉዳይ ሆኖ ዋናው ነገር መሰራቱ ነው። ሕገ መንግሥቱን በሚመለከት እንዲሠራ ተመደበ የተባለው አካል በምን መልክ ይሠራል፣ ምን ዓይነት ንድፍ ያቀርባል፣ ምን ያህል ጊዜስ ይወስድበታል የሚሉ ጥያቄዎች ለወደፊቱ እንደሚገለጹ ፕሬዚደንቱ አሳስበዋል። የልማት ፕሮግራሞችን አስመልክቶ ደግሞ እድል ባገኙትና ባላገኙት በከተሞችና በገጠሮች መካከል ያሉት ያልተመጣጠነ የኑሮ ሁኔታ ለመለወጥና ለማጥበብ የተያዙት የልማት ስራዎችን በሦስት የሀገሪቱ ክልሎች በመክፈል ሲሰራበት ቆይቷል ብለዋል። ፕሬዚደንት ኢሳይያስ ኤርትራን ከሁለትና ሦስት ዓመታት በኋላ እንዴት እንደሚያየዋት ፕሬዚደንት ኢሳይያስ ሲጠየቁ አዲስ የተጀመረው አመት ወዴት እያመራን እንደሆነ የሚያሳየን ይሆናል የሚል እምነት እንዳላቸው አስገንዝበዋል። ኣብዚ ክልተ ሰለስተ ዓመታት ዘይኮነስ በእነዚህ ሁለትና ሶስት ዓመታት ሳይሆን ቀጣዩ ዓመት እንዳይርቅብን ስለ ወቅቱ ዓመት ነው የምናወራ ያለ ነው። በ2015 ዓ ም በተጨባጭ ወዴት ልናመራ እንደምንችል የሚያሳየን ዓመት ይሆናል ብለን እናምናለን። ምክንያቱም የፈለግናቸውን ፕሮግራሞች ሁሉ ባንተገብርም እንኳን እርሻን፣ የቁም ከብትን፣ የእህል ምርትን፣ የተለያዩ ከእርሻ ጋር የተሳሰሩ ኢንዱስትሪዎችን፣ የአሳ ሀብትን ሁሉ ደማምሮ ገቢ ልናገኝበት የሚችል እድልን እሳቤ ውስጥ በማስገባት በሩ ላይ ስለደረስን 2015 ዓመተ ምህረት ወደ አዲስ ምዕራፍ የሚያሸጋግረን ዓመት ነው። ፕሬዚደንት ኢሳይያስ ከሀገሪቱ ስለሚወጡት ወጣት ኤርትራውያን ጉዳይም ጥያቄ ቀርቦላቸዋል። ባለፉት 15 ዓመታት ውስጥ የታወጀብን ወታደራዊ ሳይሆን እኛን ለማጫጨት የታቀደ ጦርነት ነው በማለት መልሰዋል። ኣብ ውሽጢ እዚ 15 ዓመታት ወታደራዊ ኮይኑ ኣይኮነን እንታይ ዘወጅልና ባለፉት 15 ዓመታት ውስጥ የታወጀብን ጦርነት ወታደራዊ አይደለም። ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም የስም ማጥፋት ጦርነቱ ተደማምሮ ሲታይ አስራ አምስት ዓመታት ሙሉ እኛን ለማጫጨት የታቀደ ጦርነት እንደሆነ ግልጽ ነው። የልማት ፕሮግራሞች እንዳናካሄድና ምንም ነገር ለማድረግ እንዳንችል አእምሮአችንን፣ አካላችንን፣ አቅማችንን በማገት ምንጊዜም ቢሆን ጭንቀት ውስጥ እንድንኖር ያነጣጠረ ጦርነት ነው። አቅማችንን ለመምጠጥ ከታቀዱት ስራዎች አንዱም የሰው ኃይላችንን የማሟጠጥ ጦርነት ማወጅ ነው። ያም ሆነው ግን ይላሉ ፕሬዚደንት ኢሳይያስ ያም ሆነ ግን ኤርትራ ውስጥ በቂ የሰው ኃይል አለ። ከህዝባዊ ሰራዊት ስልጠናና ከመኸር ጋር የተሳሰሩ ስምሪቶች በስራና አምራችነት ላይ ሊያሳድሩት ስለሚችሉት አንደምታም ፕሬዚዳንቱ ተጠይቀዋል። ቀውዒ ጽቡቅ ቀውዒ ብርኩት ክራማት ስለዝነበረ ጽቡቅ ቀውዒ እዩ ምናልባት ኣብ ብዙሕ ከባቢታት መኸርን በሚመለከት ጥሩ የክረምት ወራት ስለነበር መኸሩም ጥሩ ነው። እህል ታጭዶ ማሳዎቹ ላይ እንዳለ ወጣ ብሎ በብዙ አካባቢዎች ለማየት ይቻላል። ገና ወደ አውድማ ሳይቀርብ በማሳዎች ታጭዶ የተቀመጠ ማለቂያ የሌለው እህል አለ። እንደዛ የሆነበት ምክንያት ብዙ ነው። ከሕዝባዊ ሠራዊት የልምምድ ጊዜ ጋር ስለተገጣጠመ ብቻ ሳይሆን በተለምዶ እንደሚደረገው በሬዎችን ወደ እህል አውድማ በመውሰድ የሚሠራ ነገር አይደለም። ሌላው እንግዲህ በቀጣዩ የሕዝባዊ ሠራዊት ልምምድ የገቡትን ነፍስ ወከፍ ሰዎችን በሚመለከት ጥያቄው የትኛው ይቀድማል የሚል ነው። ቅድሚያ መሰጠት ያለበት ለወታደራዊው ልምምድና ዝግጁነት ስለሆነ የእህል መሰብሰቡ ጉዳይ እንደርስበታለን፣ ምናልባት የወራቶች እና ሳምንታት ጉዳይ ነው ተብሎ ደፋ ቀና ሲባል ነበር። የቤተሰብ ጉዳይ፣ የእህል ጉዳይ፣ እንዲሁም ሄዶ ማጨድ ይገባው የነበረ ሰው ሁሉ ለመሄድ አልቻለም። ፕሬዚደንት ኢሳይያስ ኤርትራ ላይ ስለ ተጣለው ማዕቀብ ሲናገሩ ደግሞ የማዕቀቡ ውሳኔ እንዲያልፍ የደገፉት ሀገሮች ስህተታቸውን በግላጭ ባይቀበሉም እንኳን ውሳኔው ምክንያታዊና ፍትሐዊ ነበር የሚል ወገን የለም ብለዋል። እገዳ ካሐልፍ ከሎ ብጌጋ ተረዲእ ናያ ዝብሉ ኣሎ። የማዕቀቡ ውሳኔ በጸደቀበት ወቅት በትክክል አልተረዳነውም የሚሉ አሉ። ያኔ ሁኔታው በሚገባ ስላልበሰለ የተፈጸመ እስተት ነው የሚሉም አሉ። ማዕቀብ መጣሉ ትክክል ነበር ብሎ የሚናገር ማንም ሰው አለመኖሩ ራሱ የእኛ ዲፕሎማሲያዊ እንቅስቃሴ በጥሩ ሁኔታ እንደሚገኝ ያሳያል ለማለት ይቻላል። እነዚህ ነጥቦች የተወሰዱት ፕሬዚደንት ኢሳይያስ ከአገር ውስጥ ጋዜጠኛ ጋር ካደረጉት ሰፊ ቃለመጠይቅ ነው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራቸውን ቆዩ። የአውሮፓውያኑ ዓመት 2015 ስርጭቱን ለመቆጣጠር ከፍተኛ ዕድል ያለውን ያህል ብርቱ ፈተናም የተደቀነበት ዓመት ነው ይላሉ አንድ ኤች አይ ቪ ኤድስን ለመቆጣጠር የሚሠራ በምህፃር አቫክ የሚባለው የኤድስ ክትባትና ሙግት ጥምረት። ወረርሽኙ ከተከሰተ 35 ዓመት ግድም ሲሆነው 30 ሚሊዮን ሰዎች ከቫይረሱ ጋር ቫይረሱ በደማቸው ውስጥ እንደሚገኝ ይገመታል። ባልደረባችን ጆዲ ካፖዋ የአቫክን ዋና ዳይሬክተር ሚሼል ዋረንን አነጋግሮ ቀጣዩን ዘገባ አዘጋጅቷል። ሰሎሞን ክፍሌ ያቀርበዋል። አዲሱ የአውሮፓውያኑ ዓመት 2015 ያለበት አንዱ ፈተና የቅርብ ጊዜ ሳይንሳዊ ምርምር ግኝቶችን ተግባራዊ ማድረጉ ነው ይላሉ ሚሼል ዋረን። የአቫኩ ዋና ዳይሬክተር ሚሼል ዋረን አክለውም ዋናው የ2015 ዓ ም ግባቸው የቫይረሱን ስርጭት ለመከላከል የሚያስችሉ መሣሪያዎችን በዓለም ዙሪያ ማዳረስና በቤተ ሙከራዎች የተያያዘውን ምርምር ማፋጠን ነው ሲሉ አስረድተዋል። ይህ ዓመት ኤድስን ለመከላከል የያዝነው ጥረት ምን እንደደረሰ የምንለይበት ይሆናል። እነሆ ከወረርሽኙ ጋር ከተዋወቅን 34ተኛ ዓመታችን ነው። የዚህን በሽታ አምጪ ቫይረስ ስርጭት ሙሉ በሙሉ ለመክታት የያዝነው ጥረት ትክክለኛ አቅጣጫውን መያዙን በእርግጠኝነት የሚታወቅበት ደረጃ ላይ ነን። አሊያ ከዓመት ዓመት በእርግጠኝነት ሳናውቅ ተስፋ በማድረግ ብቻ ትክክለኛውን ነገር እየሠራን ነው ብለን እንቀጥላለን ማለት ነው። በአቫኩ ዋና ዳይሬክተር ሚሼል ዋረን ገለጻ መሠረት የኤችአይቪ ስርጭትን ለመከላከል ያስችላል ተብሎ ተስፋ የተጣለበት አማራጭ ውጤት በያዝነው ዓመት 2015 የመጀመሪያዎቹ ወራት ይፋ መደረግ አለበት። ምናልባት እንደምታስታውሱት በ2010 ዓ.ም በካፕሪሳ ላይ የተደረገው ሙከራ ውጤት አሳይቷል። ቴኖፎቪር የተባለው የቅባት መድኃኒት ለደቡብ አፍሪካ ሴቶች በከፊል መከላከል መቻሉን ተገንዝበናል። ቴኖፎቪር በሰውነት ውስጥ ያለን ቫይረስ እንዳይራባ ለማገድ በስፋት ጥቅም ላይ የሚውል ጸረ ሬትሮቫይራል ሲሆን ምርቀዛን ለመከላከልም የሚችል ዐይነተኛ መድኃኒት ነው። ከሁለት ሺ አስር ዓመተ ምሕረት ጀምሮም ከካፕሪሳ የተገኘውን ውጤት ለማዳበር ይቻል ዘንድም ጥናቱ በስፋት ቀጥሏል። የዚህ ቀጣይ ጥናት መጠሪያም ፋክትስ 001 ሲሆን ምርምሩ የሚካሄደውም ደቡብ አፍሪካ ውስጥ ነው። የጥናቱን ወጪ በገንዘብ የሚረዱት ደግሞ የዩናይትድ ስቴትስና የደቡብ አፍሪካ መንግሥታት እንዲሁም የጌትስ ፋውንዴሽን ናቸው። ፋክትስ 001 ይላሉ ዋረን፣ ከግብረ ሥጋ ግንኙነት በፊትና በኋላ ጥቅም ላይ የሚውለው የቴኖፎቪር ቅባት የኤችአይቪ ምርቀዛን መከላከል አለመከላከሉን ሊያረጋግጥ ይችላል። የዚህ ጥናት ውጤት በ2015 የመጀመሪያው ሩብ ዓመት ይፋ ይደረጋል ተብሎ ይጠበቃል። ውጤቱ አዎንታዊ ከሆነና የካፕሪሰን ግኝት ካረጋገጠ ግኝቱን ከቤተ ሙከራ አውጥተን ተግባር ላይ እንዴት መዋል እንችላለን ወደሚለው ጥያቄ እንሸጋግራለን። በያዝነው የአውሮፓውያኑ ዓመት 2015 ደቡብ አፍሪካ ውስጥ የኤድስ መከላከያ ክትባት ሙከራም ይካሄዳል። ይህም በ2009 ታይላንድ ውስጥ ተካሂዶ ኤች አይ ቪን ለመከላከል መቻሉን ያሳየው ክትባት ቀጣይ ምርምር ነው። ሆኖም ከደቡብ አፍሪካው ሙከራ የተገኙ የዚህና ተያያዥ ጥናቶች ውጤቶች ግን ለቀጣዮቹ በርካታ ዓመታት ዝግጁ ላይሆኑ ይችላሉ ተብሏል። የአቫኩ ዋና ዳይሬክተር ሚሼል ዋረን የኤች አይቪ ኤድስ ወረርሽኝ በትንሹ ከአስር ዓመታት በፊት ሙሉ በሙሉ ሊገታ ይችላል የሚል አመለካከት እንደሌላቸው ይናገራሉ። ለዚህም አንደኛው ትልቅ እንቅፋት በቫይረሱ የተያዙ ሰዎችን ለማግለል የሚደረገው ልዩነት ነው። ይህ ችግር ካልተወገደ ለዘለቄታው ምንም ዓይነት ክትባት ወይም አንታይ ሪትሮቫይራል ውጤት ሊያስገኝ አይችልም ሲሉ የአቫክ ዋና ዳይሬክተር ሚሼል ዋረን ይመክራሉ። የአየር ንብረት ለውጥ ጉዳይ በአሁን በተሰናበተው በአውሮፓውያኑ 2014 ዓ ም የቀጣዩ ዘገባ ርዕስ ይሆናል። የተባበሩት መንግስታት ድርጅት ዓለማችን ከእለት ወደ ዕለት እየጋለች ለመምጣቷ ይበልጥ ማረጋገጫና ማስረጃዎችን የሚያሳዩ ተከታታይ ሪፖርቶችን አውጥቷል። ትንበያዎቹ በጣም አሳሳቢ ማስጠንቀቂያዎችን እየሰጡ መሆናቸው እንዳለ ሆኖ ያለፈው 2014 ዓ ም ግን የዓለም አቀፉን ማህበረሰብ መነቃቃትና የተግባር እርምጃዎችን ለመውሰድ የመንቀሳቀስ ፍላጎትና ጅምርን በተመለከተ ተስፋ ሰጭ የሚባሉ ክንዋኔዎች የተፈጸሙበት ነው። ሮዛን ስክሪብል የአመቱን የአየር ንብረት ለውጥ ጉዳዮች ዳሳለች። ሰለሞን አባተ እንደሚከተለው ያቀርበዋል። እጅግ አስራጅና አስፈሪው የፊሊፒንስ የውቅያኖስ ማዕበል ታይፉን፣ ለሦስት ተከታታይ ዓመታት ካሊፎርኒያን የመታት ብርቱ ድርቅ፣ አንታርክቲካ ዋልታ ላይ ያለው የበረዶ ግግር የመቅለጥ ፍጥነትና ስፋት መጨመር፣ እነዚህ እኮ የዓለማችን የአየር ንብረት በብዙ እየተለዋወጠ ለመሆኑ ጠቋሚዎች ናቸው ይላሉ የፕሪስተን ዩኒቨርሲቲ የምድር ጥናት ሳይንሶችና የዓለም አቀፍ ጉዳዮች ፕሮፌሰሩ ማይክል ኦፐንሃይመር። ሙቀትን አምቀው በከባቢ አየር ውስጥ የሚያቆዩና አፋኝ መሰል ሁኔታ እንዲፈጠር የሚያደርጉ በካይ ጋዞችን መልቀቃችንን ካልቀነስን ሕይወት በምድራችን ላይ እጅግ የከበደች ትሆናለች ብለዋል። ግሪንሃውስ ጋዞች የሚባሉትን ሙቀት አማቂ ጋዞችን መቀነስ በሚቻልባቸው ሁኔታዎች ላይ አማራጮቻችንን በጥንቃቄ ካላነሳን በስተቀር በዚህ በያዝነው ምዕተ ዓመት መጨረሻ ላይ የዓለማችን ሙቀት እጅግ በጣም የሚጨምርና ምድሪቱ ከዚህ ቀደም በሚሊዮኖች ዓመታት አጋጥሟት የማያውቅ ሁኔታ ላይ እንድትወድቅ ያደርጋታል። ኦፐንሃይመር በተጨማሪም የአየር ንብረት ለውጥን ውጤቶች አስመልክቶ ውሳኔ የሚሰጡ ባለሥልጣናት በሚጠቀሙባቸው ወይም ቢያንስ በሚመለከቷቸው የተባበሩት መንግሥታት ድርጅት የግምገማ ሪፖርቶች ዝግጅቶች ውስጥ ይሳተፋሉ። ስለ ዓለም ግለት ሲናገሩ ይህ ሁኔታ መንግሥታት ፈጥነው የመንቀሳቀሳቸውን አስፈላጊነት የዕለት ተዕለት ሐሳባቸው እንዲያደርጉ ያስገድዳቸዋል። ለዚህም ነው ሊማ ላይ በ2014 ዓ ም የተደረገውና የተደረገው ና በ2015 ዓ ም ደግሞ ፓሪስ ላይ የሚደረገው ስብሰባዎች ትኩረቶች እንዲጠናከሩ ማድረግ ያስፈለገው። በያዝነው ታህሳስ ፔሩ ዋና ከተማ ሊማ ላይ የተደረገው የወገኖች ሁሉ ጉባኤ ለመጪው የፓሪስ ስብሰባ ሁኔታዎችን አደላድለዋል። በፓሪሱ ጉባኤ ላይ መንግስታቱና የሚመለከታቸው አካላት ሁሉ ዕድሜው አልቆ ከሥራ ውጭ የሆነውን የኪዮቶ ስምምነት የሚተካ የሕግ አሳሪነት ያለ ለውን ሰነድ ይፈርማሉ ተብሎ ይጠበቃል። የሊማ ጉባኤ ተሳታፊዎች የስምምነቱን ረቂቅ ነድፈው ነው የተበተኑት። በልማት ወደ ኋላ ቀርተዋል የሚባሉት ድሆቹ ሀገሮች ከአየር ንብረት ለውጡ ጋር እንዲለማመዱ ለማድረግ እንዲሠራ ለተቋቋመው አረንጓዴ የአየር ንብረት ፈንድ እስካሁን የአስር 10 ቢሊዮን ዶላር ልገሳ ለመስጠት ቃል ተገብቷል። ቻይናና ህንድን የመሳሰሉት ወደ ብልጽግናው ደፍ እየገቡ ያሉ ሀገሮችም በካይ ጋዞችን ወደ ከባቢ አየሩ መልቀቅን በመቀነስ በቅድሚያ በሰጡት ፍንጭ ከቀደመው ግትር አቋማቸው መውጣታቸውን እየጠቆሙ ነው። እንግዲህ ስምምነቱን ሳይፈርሙ አይቀሩም እየተባለም ነው። ሊማ ላይ የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የሀገሮቹን ኃላፊነትና ከፍተኛ ቦታም አትኩሮት ሰጥተው ጠቁመዋል። ሞር ሞር በዓለማችን ወደ አየር ከሚለቀቀው የጋዝ መጠን ግማሽ ያህሉ የሚወጣው እያደጉ ካሉት አገሮች ነው። ስለዚህ የእነርሱም ፈጥኖ መንቀሳቀስ ይጠይቃል። በዩናይትድ ስቴትስና በቻይና መካከል ታሪካዊ የሚባል ስምምነት ተፈርመዋል። በነገራችን ላይ ሁለቱም ሀገሮች የዓለማችን ቀዳሚ በካዮች ናቸው። ዩናይትድ ስቴትስ በአውሮፓ አቆጣጠር በ2025 ዓመተ ምህረት ከ10 1 ዓመት በኋላ ማለት ነው። ወደ አየር የምትለቃቸውን የተቃጠሉ ጋዞች ከ26 እስከ 28 ከመቶ በሚሆን መጠን ለመቀነስ ግዴታ ገብታለች። ቻይናም ተቀራራቢ ውሳኔ ላይ ደርሳለች። ሌሎች ሀገሮችም በፈቃደኝነት ይቀላቀላሉ ተብሎ እየተጠበቀ ነው። ብዙዎቹ አቋማቸውን እስከ ፊታችን መጋቢት ይፋ ያደርጋሉ ተብሏል። የዓለም አቀፉን ምላሽ ለማነቃቃትና ለማስተባበር የምጣኔ ሀብት ፖሊሲዎችን ማስተካከል ቁልፍ ጉዳይ ነው ብለዋል የዓለም ባንክ ፕሬዚደንት ጂም ጆን ኪም ካውንስል ኦን ፎረን ሪሌሽንስ ለሚባለው መንግስታዊ ያልሆነ ሐሳብ ማብላያና አሳታሚ ተቋም ስብሰባ ባደረጉት ንግግር ከቀደሙ ውሎች በተለየ ሁኔታ የፓሪሱ ስምምነት ስለ ብከላ ወይም የተቃጠሉ ጋዞችን የመለቀቅን ያህል በመጣኔ ሀብት ሽግግር ጉዳይ ላይም እየጮኸ የሚናገር ውል ነው የሚሆነው። ብሔራዊ ዕቅዶች በካርቦን ላይ ዋጋ እንዲጥሉ፣ ከከርሰ ምድር ለሚወጣው ድፍድፍ ዘይትና ውጤቶቹ የሚሰጠው ጎጂ ድጎማ እንዲቀነስ፣ ታዳሽ የኃይል ምንጮች እንዲበረታቱ፣ የተቃጠለ ጋዝ ወይም ካርቦን ወደ ከባቢ አየሩ ከመግባቱ በፊት ማጥመድና ማስቀረት እንዲቻል፣ ሚስተር ኪም ለመንግስታትና ለሚመለከታቸው ወገኖች ሁሉ ጥሪ አሰምተዋል። በዚህ ጉዳይ ትዕግስት አጥቻለሁ ብለዋል የዓለም ባንኩ ፕሬዚደንት። We know that if we don't confront climate change, there will be no hope of ending poverty or boosting shared prosperity. የአየር ንብረት ለውጥን አካሄድ መጋፈጥ ካልቻልን ድህነትን ለማጥፋትም ብልጽግናን የመጋራት ሐሳብ ለማጠናከርም ተስፋ አይኖረንም። የአየር ንብረት ለውጥን እግር በእግር የመከታተልን ሥራ እያዘገየን በሄድን ቁጥር ለምድራችንና ለልጆቻችን ልንሰራቸው በሚገባን በጎ ነገሮች ሁሉ ላይ ዋጋ እያስወደድን እንሄዳለን። የዓለም ባንክ ፕሬዚደንት ጂም ዮን ኪም ባለፈው መስከረም ኒውዮርክ ከተማ ውስጥ የተካሄደውን አራት መቶ ሺህ ሰው የተሳተፈበትን የሕዝቦች የአየር ንብረት ሰልፍ ተቀላቅለው አብረው አደባባይ ውለዋል። በተመሳሳይ ሁኔታ ሰልፍ የወጡት የፕሪስተን ዩኒቨርሲቲው ፕሮፌሰር ማይክል ኦፐንሃይመርም እንዲህ አይነት ክንዋኔዎች ሀገሮች አዲስ የአየር ንብረት ጥበቃና እንክብካቤ ውል እንዲያወጡ ወደፊት ይገፋቸዋል ብለዋል። የፓሪሱ ጉባኤ ውጤት ምንም ይሁን ምን አገሮች ግዴታዎቻቸውን እየተወጡ የሚጠበቅባቸውን እያደረጉ መሆናቸውን ያለማቋረጥ መከታተልና ማረጋገጥ አስፈላጊ ነው። ይህም ማለት የየሀገሮቹ የነቁ ዜጎች ሁሉ መንግስቶቻቸውን ሳያቆሙና ሳይታክቱ መግፋትና መጎትጎት አለባቸው። ስልጣኔያችን ከሚያውቃቸው ዘመናት ሁሉ እጅግ በከፋ ሁኔታ ዓለማችን እየጋለች መሄዷን እያስረገጡ የሚናገሩት ፕሮፌሰር ኦፐንሃይመር መዘግየት ጨርሶ አማራጭ አይደለም ይላሉ፣ ከረፈደ በኋላ መዘዙ ላይቀለበስ ይችላልና። ፕሮዲሰሩ፣ አቀነባባሪው ማለት ነው። ንጉሱ አንድ ሙዚቃ እንጋብዝ ከመሰናበታችን በፊት እያለ ነው። የኤፍሬም ታምሩን ይዣለሁ ብለዋል፣ ናፍቆቴ የሚለውን Ja, ja, ja, ja, ja, ክቡራትና ክቡራን አድማጮች ለዚህ ላለፈው ሙዚቃ የድምፅ ጥራት ይቅርታ እንጠይቃለን። ለማንኛውም ኤፍሬም ታምሩን በሌሎች ዝግጅቶቻችን ይዘንላችሁ እንመለሳለን። ዝግጅታችንም ለነገሩ ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የሰዓቱን ዋና ዋና ዜና ቆንጅት ከአወዛጋቢው ከአዲሱ የኬንያ የደህንነት ወይም የጸረ ሽብርተኛ ሕግ ውስጥ ቁልፍ የሆኑ አንቀጾችን የሀገሪቱ ከፍተኛ ፍርድ ቤት ማገዱ ተነግሯል። የከፍተኛ ፍርድ ቤቱ ዳኛ ጆርጅ ኦዱንጋ ጸረ ሽብርተኛ ሕጉ ሰብአዊ መብቶችን የሚጥስ ነው የሚሉ ስጋቶችን እንደቀሰቀሰ ተናግረዋል። ፍርድ ቤቱ ውሳኔውን ያስተላለፈው ተቃዋሚዎች አቤቱታ ማቅረባቸውን ተከትሎ ነው። ሶማሊያ ውስጥ የአልሸባብ ነውጠኞች በአይዶዋ ከተማ አቅራቢያ የሚገኝ የጦር ካምፕ ላይ ጥቃት አድርሰው ቢያንስ ስድስት የሀገሪቱን ወታደሮች ገደሉ ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ጣሊያን ጠረፍ ላይ በመቶች የተቆጠሩ ፍልሰተኞችን እንደጫነ መርከበኞቹ ትተውት የሄዱትን የቃጫኝ መርከብ የጣሊያን ባለስልጣናት ተቆጣጥረዋል። በዚህ ሳምንት የኢጣሊያ የጠረፍ ጥበቃ አባላት የደረሱለት ሁለተኛ መርከብ መሆኑ ነው። ባለፈው እሁድ ግሪክ ጠረፍ አጠገብ የተቃጠለው መርከብም ለምርመራ ወደ ጣሊያን እየተወሰደ መሆኑ ታውቋል። የተከበራችሁ አድማጮች ዝግጅታችን ከመጠቃለሉ በፊት አንዳንድ አጠራጥር ያሉ መረጃዎችን እናደርሳቸው። በተለመደው ሁኔታ ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ21 ሳንቲም በአማካይ ተመንዝሯል። የመሸጫ ዋጋ 1 ዶላር 20 ብር ከ11 ሳንቲም ነው። የመግዣ ዋጋ 1 ዶላር ከ 1 ዶላር 20 ብር ከ31 ሳንቲም ነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት አሁን ባገኘሁት መረጃ መሰረት አዲስ አበባና አብዛኛው መላ ኢትዮጵያ ነገ ፀሐያማ እንደምትሆን ነው የሚታየው። የአዲስ አበባ ሙቀቷ ከፍተኛ 24፣ ዝቅተኛው 6 ነው የሚሆነው። የጅማ ዝቅተኛ 3 ዲግሪ ሴልሽየስ ይሆናል። ነገ በጣም ዝቅተኛው ነው ጅማና ባሌ ሮቤ። ጋምቤላ 39 ነው። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው። በመላ ዓለም ባሉ ባልደረቦቻችን ስም እንሰናብታችኋለን። ጤና ይስጥልን። ደህና ደሩ። ደህና ደሩ። ትግርኛ ይቀጥላል።